ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲ ታክሲ! ው ሞልቷል። ጋቢና ቪኦኤ አስገባችሁት።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 ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋጹ ነኝ። አብራች አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው Shirin <laughs> shirin 不诉。 That's in Washington, D.C. Studio. አስራ ሁለት በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፋትሱ ነኝ። እንግዲህ አርብ ነው። ዛሬ አርብ ደግሞ የቀን ጠዴ ብለነዋል። አርብ አርብ አሪፍ አሪፍ ሙዚቃዎች ወደ እናንተ ይደርሳሉ። እንግዲህ በዛሬው ፕሮግራማችን ላይ ያካተትነው የአራዳ ሙዚቃ ነው። አራዳ ወደ ኋላ ነው የምመልሳችሁ። እነ ድንጋይ ኳሱ ዛሬ አሪፍ አሪፍ የሆኑ አራዳ ሙዚቃዎችን እናደምጣለን። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ፔጅ ላይ ብትተውልኝ ድኝ እየተመለከትኩ እንግዲህ ወደ አየር አበቃችኋለሁ። ፍቅሩ ይልቃል ነው አራዳ የተሰኘ በጣም ደስ የሚል ቪዲዮ ያለው ሙዚቃ ሰርቷል። ቪዲዮውን በፌስቡክ ፔጃችን ሙዚቃውን ደግሞ በየሬዲዮ መስመሮቻችሁ እንድታዳምጡ ምጋብዘው ዲጄ ፋትሱ ነኝ። ፍቅር ፍቅሩ ይልቃ አራዳ እርምላምለ ያገሬ

ከወዲህ ተካፍለው የሚለብሱት ያንዱ ችስ ላንዱ ነው። ተዛዝነው የሚኖሩት እንኳን ለሚበሉት ደግሞም ለሚጠጡት ሕያው መጨረሻ የማልክ ፍቅራቸው የድሮንን አራዳ እኔን የፍል እርሳቸው አራዳ አራዳ አራዳ አራዳ

ስትል ስልም ስልም ያቅፍና በዜማ

ተረዳ ባለንበት ታይም እሱ ነው አራዳ አራዳ አራዳ አራዳ አራዳ እኔ አራዳ ምለም ያልተልከፈከፈ እዛም እዛም ሳይል ውስጡ ያላደፈ ነገርን የናቀ አውቆ ያሳለፈ ይመራ ኑሮን እያሸነፈ ሁሌም ዝግጁ ነው። ሰዎቹንም ይረዳ ፍቃቱንም ይገልጸው በዛነ ዋራ!

አራዳ ቢያገኝም ያበላል ቢያጣም ያዝናል። ሆዱ የተባለው አራዳ ነው እንግዲህ፣ ደጃችሁ የሰፈር ፒያሳ። እንዴናችሁ? ፕሮግራማችን ጋቢና ቪኦኤ ነው። አምሳል ምትኬ ናት። በማስከተል የምታዝናናን እንደ ቤተልሔም ይሰኛል። ሙዚቃው እንደ ኢየሩሳሌም የሚለውን እንደ ቤተልሔም አርገዋለች እስቲ i He wanted to come and to sifatu and to ሰላማችን ጋቢና ቪኦኤ ነው። ማስተናግዳችሁ ዲጄ ፋትሱ ነኝ። በዛሬው ፕሮግራም እንግዲህ የአራዳ ሙዚቃዎችን ነው ማስደመጣችሁ። አክሱማይት በአንድ መስራች ዳዊት ጽጌ አራዳ የተሰኘ በጣም በጥሩ ሁኔታ የተቀነባበረ ሙዚቃ አለው። እሱን ወደ እናንተ አደርሳለሁኝ። ከዛም ወደ መጨረሻው ሙዚቃ እንመጣለን ማለት ነው። አራዳ እኔም፣ አራዳ አንተም፣ አራዳ ምን ያጣላናል በሰው በረንዳ አሳውን አንጣው ውሃን ንቅዳ ከዛስ በኋላ ወደ ኳስ ሜዳ እየዘፈንን ስላራዳ እየገጠመን እየገጠምን ስላራዳ እያነሳሳ ስላራዳ! Chilana stasao la stossa ferone ya disava nuanna ma genagnaone tizz tawazu bo taw me catra e sametaya mambo bilu tango marinke nau samba ጭራሽ እዛው ይነጋና፣ ጠዋት ሽሮ ፍትፍት አምቶ በወረደ ቡና ምንድነው ምንድነው ቢሉ፣ አራዳ ማለት እውነቱ ተናግሮ ሀቁን ማደር መሸበት ወይ አራዳ La you nets biso allo ye mach la kayal bet matto si cafra mat kebaber pchan fiker pe fiker ma cordion trar si ha sha um masco balmo ya u ped siamo gsarco e pali palna ma sha But I... Kaflo med ett att kallm እንግዲህ እንደዚህ እያለን የአራዳ ሙዚቃዎችን እየኮመኮምን ወደ መጨረሻው ሙዚቃ ደርሰናል። ጋቢና ቪኦኤ ነው ፕሮግራሙ። ስለሰጣችሁኝ አስተያየት በሙሉ እጅግ አድርጌ አመሰግናለሁ። ዲጄ ፋትሱ ነበርኩኝ። ዘና ፈታ እንዳላችሁ ምንም ያህል ጥርጥር የለኝም። የመጨረሻው ሙዚቃ የሚሆነው እንግዲህ የዘሪው እንደ ምሴ ኧረ ባቲ ባቲ የሚለው ይቀጥላል። መልካም ቅዳሜና እሁድ እንዲወላችሁ በመመኘት ፕሮግራሜን እጨርሻለሁ። ኢንስታግራም ላይ ዲጄ ፋትሱ ብላችሁ ብትከተሉኝ፣ ፌስቡክ ላይ እና ትዊተር ላይ

filej Min ne e Min ne e ma e min ne e e bi binşir matre efon lej Loom rtu matre e An elej lemon in your We're not together. All

ች <Ses> awa kaheda so i'm more kaheda would make my checkero at